በሰማያዊ ፓርቲ የምዕራብ ጎጃም ዞን አመራር አባላት ላይ አቃቢ ህግ የመሰረተውን ክስ አሻሽሎ እንዲያቀርብ የክልሉ ጠቅላይ ፍርድ ቤት ትዕዛዝ ሰጥቷል። የፓርቲው ሊቀመንበር አቶ የሽዋስ አሰፋ፣ ትላንት በባህር ዳር ከተማ የጸጥታ ኃይል አባላት ነን ባሉ ሰዎች ለሰዓታት ተይዘው ከቆዩ በኋላ ተለቀዋል። አስፈሪ ማስጠንቀቂያ ተሰጥቷቸው እንደተለቀቁ ተናግረዋል። መለስካቸው አመሃ ዝርዝራለው። የአማራ ክልል አቃቢ ህግ ዘጠኝ በሚሆኑ የምዕራብ ጎጃም ዞን የሰማያዊ ፓርቲ አመራር አባላትና ሌሎች አባላት ላይ የተመሠረተውን ክስ አሻሽሎ እንዲያቀርብ ዛሬ የክልሉ ጠቅላይ ፍርድ ቤት ትዕዛዝ እንደሰጠ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ ገለጹ። ሕገ መንግስቱን በኃይል ለመናድ ተንቀሳቅሳቸዋል በሚል ክስ ተመስርቶባቸው ከቆዩት ከእነዚህ ሰዎች መካከል አራቱ ፍርድ ቤት የቀረቡ ሲሆኑ ሌሎቹ በተለያየ ምክንያት እስከ ዛሬም እንዳልቀረቡና ጉዳያቸው በሌሉበት መታየት እንደተጀመረም ታውቋል። እነዚህ ተጠርጣሪ የሰማያዊ ፓርቲ አባላት ትናንት ፍርድ ቤት ቀርበው የነበረ ሲሆን ለዛሬ ጠበቃ ይዘው ፍርድ ቤት ቤት እንዲገኙ አቃቢ ህግም አቀርበዋለሁ ያለውን ተጨማሪ ሰነድ ይዞ እንዲቀርብ የክልሉ ጠቅላይ ፍርድ ቤት ትዕዛዝ ሰጥቶ ነበረ። በዚሁ መሰረት ከሳሽና ተከሳሽ ዛሬ በችሎት ተገኝተው የአቃቢ ህግ ክስ ተሰምቷል። የተከሳሽ ጠበቃም የክስ መቃወሚያቸውን አቅርበዋል። ፍርድ ቤቱ የተሻሻለውን የአቃቢ ህግ ክስ ለመስማት ለነሐሴ 26 ቀን 2009 ዓ ም ተለዋጭ ቀጥሮ ይዟል። ከዚሁ ዜና ጋር በተያያዘ በትናንትና ውለት ለሰማያዊ ፓርቲ ተከሳሾች የህግ ጠበቃ አገልግሎት እንዲያገኙ ለማድረግ በሀብ ባህርዳር ከተማ ተገኝተው የነበሩት የፓርቲው ሊቀመንበር አቶ የሸዋ ሳሰፋ የጸጥታ ኃይል አባላት ነን ባሉ ሰዎች ለሰዓታት በቁጥጥር ስር ውለው ነበረ። በቁጥጥር ስር ያዋሏቸውን ሰዎች ማንነት ለማጣራት ያቀረቡት ህጋዊ ጥያቄ ህጋዊ ምላሽ እንዳላገኘም አቶ የሸዋ ሳሰፋ ለቪኦኤ ገልጸዋል። በመጨረሻም ማስጠንቀቂያ ሰጥተዋቸው እንደለቀቋቸው ይናገራሉ። አንደኛው ያለኝ ፍርድ ቤት ላይ ስታደርገው የነበረውን አይቻለሁ፣ ከዛ በኋላ የምታደርጋቸውን እንቅስቃሴዎች አይቻለሁ። ስርዓት ብታደረግ ይሻልሃል፣ እናስራሃለን፣ አስፈላጊ ከሆነ እንገልሃለን፣ እዚህ አካባቢ ሁለተኛ መምጣት የለብህም ምናምን የሚለው እኔ በጣም የገረመኝ እዛ እንወስደሃልን ያሉኝ ቦታ ይጠይቃሉ የተባሉት ኖርማል የፖሊስ እንትን ለብሰው ይመጣሉ ብየ ጠበቅኳቸው ሰው አልመጡም ማንም መጣ የለም ይህን ሁሉ ያደረጉት በራሳቸው ነው ይለቀቁኝም በራሳቸው የኢትዮጵያ ህገ መንግስት ማንኛውም ሰው በህግ ከተደነገገው ስርዓት ውጭ ሊያዝ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም ሲል ይደነግጋል መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ